አሜሪካ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የኮሮና ቫይረስ ወረርሽኝ ቻይና ላይ በተቀሰቀሰበት ጊዜ በወቅቱ እርምጃ ሳይወስድ ቀርቷል ሲሉ ለወነጀሉት የዓለም የጤና ድርጅት ሀገራቸው የምትሰጠውን የገንዘብ መዋጮ ለማቆም መወሰናቸውን ትናንት ይፋ አድርገዋል። ውሳኔያቸው ያስከተለውን የተቃውሞና የነቀፋ ምላሾች ያካተተ ዘገባ ሶሎሞን አባተ ይዞ ቀርበዋል። ፕሬዚደንት ዶናልድ ትራምፕ ኮቪድ-19 በዓለም ላይ በ20 እጥፍ እንዲበረታ ያደረገው የዓለም የጤና ድርጅት ነው እያሉ ክስ ያሰማሉ። ፕሬዚደንቱ ከቻይና በሚነሱ ጉዞዎች ላይ ደንግጌው ነበር የሚሉትን እገዳ የጤና ድርጅቱ የፖለቲካ ትክክለኛ መሆንን ከሰዎች ሕይወት በላይ አድርጎ ተቃውሞብኛል፣ በዚህም አደገኛ ውሳኔ ይዞ ነበር ብለዋል። ትራምፕ ለትናንት ውሳኔያቸው ከመድረሳቸው በፊትም ዩናይትድ ስቴትስ ግዙፏ ለጋሹ ሆና ሳለች የዓለም የጤና ድርጅት ለቻይና የሚያደላ አቋም እንደያዘ በመግለጽ በተደጋጋሚ ሲወቅሱና ገንዘቡን ሊያቆሙ እንደሚችሉም ሲዝቱ ቆይተዋል። ይህ የትናንት የድርጅቱን ገንዘብ የማቀብ እርምጃቸው ከሁለት እስከ ሶስት ወራት ጸንቶ ሊቆይ እንደሚችል ተናግረዋል። ባለፈው ታኅሣሥ ስለ ቫይረሱ ከቻይና ይወጡ በነበሩ ሪፖርቶች ላይ ሊያደርግ ይገባ የነበረውን የቅርብ ፍተሻ፣ ክትትልና ምርመራ ሳያደርግ ቆይቷል የጤና ድርጅቱ ይላሉ ፕሬዚደንት ትራምፕ። ይሁን እንጂ ይህ የፕሬዝደንቱ የትናንት ውሳኔ ከራሳቸው ሀገር ውስጥም ከውጭም ተቃውሞና ወቀሳዎች ገጥመውታል። ክትትል ንዑስ ኮሚቴም ከፍተኛ አባል ዴሞክራቱ ፓትሪክ ሌሂ የፕሬዝደንቱን ውሳኔ ከዓለም የጤና ድርጅት ላይ በዚህ ዓለም አቀፍ ወረርሽኝ እጅግ አስከፊ ሁኔታ ላይ በደረሰ ጊዜ መያዝ በወገን ጦር ላይ የጠላት ጥቃት ሲያይል ጥይት እንደመከልከል ነው ብለዋል። ሌሂ ዛሬ ለሚታየው አደጋ ዋይት ሃውስን እራሱን ራሱን መልሰው ይከሳሉ። ለዚህ ጦስ ያደረሰን ቤተመንግስቱ ከመነሻው የነበረው አያያዝ በደፈናው የተበላሸ ስለነበር በተከታታይ የደረሱትን ማስጠንቀቂያዎች አልሰማ በማለቱ እጅግ ውድ የሆነውን ጊዜ ያለ አግባብ በማባከኑ የሕክምና ሳይንስ መረጃዎችን ውድቅ ሲያደርግ በመቆየቱ ኮቪድ-19 ከማንኛውም ተራ ጉንፋን ጋር ሲያተካክልና ሁሉም መልካም ይሆናል እያለ በመሰንበቱ ነው ብለዋል። ሴነተር ሊሂ የተወካዮች ምክር ቤቱ የህግ መምሪያ የቁጥጥር ኮሚቴም ለራሳቸው ለፕሬዚደንት ትራምፕ በጻፈው ደብዳቤ አሁን የወሰዱት እርምጃ ለቻይናው ፕሬዚደንት ቺጂንፒንግ እና ለመንግስታቸው ይህንን ቀውስ ለመቆጣጠር ስላደረጉት ተግባር በሚል የተጋነነ ሙገሳ ሲያሰሙ ለነበሩት ለራሳቸው ለትራምፕ አስደንጋጭ ግብዝነት ነው ብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽም ትናንት ምሽት ላይ ባስተላለፉት መልእክት የጤና ድርጅቱ ሊደገፍ የሚገባው እንደሆነ አምናለሁ። ኮቪድ 19ን ለማሸነፍ ቁልፍ ተቋም ነው ብለዋል። በዚህ ጊዜ ከዓለም የጤና ድርጅትም ሆነ ከሌላ ማንም ሰብአዊ አገልግሎት እየሰጠ ካለ ተቋም ላይ ገንዘብ መያዝ ወቅቱ አይደለም ሲሉ ጉቴሬሽ አክለዋል። ቻይና፣ የአውሮፓ ህብረት፣ ጀርመን ድርጅቱን ከደገፉ ጎራ ቆመዋል።